the voice of America ሚና ሁድ። በመላው ትግራይ ሰላማዊ ሰልፍ እንደሚካሄድ የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ረዳይ ሀለፎም ዛሬ አስታውቀዋል። ያነጋገራቸው አለም ፍስሐ ነው። ከመቀሌ ተከታዩን ዘገባ አድርሶናል። የዚህ ሰልፍ ዋነኛ ዓላማው ለብዙ ጊዜ ህዝብ ያነሳው የነበረ ጥያቄና መንግስትና ህወሀትም የተታገልበት ነበር። እንዲህ ይሉታል የነበረው ሰላምም ጦርነትም የሌለበት የኢትዮጵያና የኤርትራ ግንኙነት በዘላቅነት ይፈታ፣ በሁለቱ ህዝቦች መካከል ያለው ሰላም ወደነበረበት ቦታ ይመለስ፣ ለዚህ ደግሞ መንግስት መወጣት ያለበትን ድርሻ ይወጣ የሚል ጥያቄ ነበረ። የትግራይ ብሔራዊ ክልላዊ መንግስትም መንግስት የሚመራው ህዝባዊ ወያነ ሓርነት ትግራይም ጥያቄው ትክክለኛም ተገቢም ስለሆነ ጥያቄውን ተቀብለው በቀጣይነት እየሰሩበት ነበር። በመጨረሻ ፍሬ አፍርቶ በኢህአዴግ ደረጃም የውይይት አጀንዳ ሆኖ በመጨረሻ ውሳኔ እንዲያገኝ ሆነዋል። እኛም በሙሉ ልብ ነበር የተቀበልነው። በሙሉ ልብ ነው የምንቀበለው በሐምሌ 21ና 22 የሚካሄደው በመላ ትግራይ የሚካሄደው ሰላማዊ ሰልፍም የኢትዮጵያና የኤርትራ የሰላም ጉዳይ ተጠናክሮ እንዲቀጥልና ወደ ነበረበት ሁኔታ እንዲመጣ ድጋፍ ለመስጠት ነው ማለት ነው ህዝቡ የሚወጣው አቶ ይህ የሁለት ህዝቦች የሰላም ጉዳይ ዋነኛ የሰልፍ ዓላማ ሲሆን ከዚህ ጎን ለጎን መተላለፍ ያለበት መልእክት ያሉት ደግሞ በዚህ እለት ግን ከባለፉት ዓመታት ጀምሮ በተለያዩ የሀገራችን አካባቢዎች እየተፈጸሙ ያሉ ማንነትን ማዕከል ያደረጉ ጥቃቶች እንዲቆሙ ደግሞ መልእክት የምናስተላለፍበት ይሆናል። ዜጎች በየትኛውም የሀገራቸው አካባቢ በሰላም የመንቀሳቀስ የመኖር ሀብት የማፍራት ህገ መንግስታዊ መብትና ነጻነት አላቸው። ይህንን ህገ መንግስታዊ መብትና ነጻነት ለማሳጣት የሚደረገው ማንኛውም እንቅስቃሴ ተቀባይነት የለውም። ማንኛውም ኢትዮጵያውያን ቢሆን ሊቀበለው የሚገባ ጉዳይ አይደለም። እዛ አጋጣሚ ይህንን ሰላማዊ ሰልፍም ይህንን መልእክት የሚያስተላልፍ ይሆናል። አተረጋዊ ሰላማዊ ሰልፉ ሰላማዊ ሆኖ እንዲያልፍ መንግስት ማድረግ ያለበት ነገር እያደረገ ሲሆን ህዝብ ለዚህ የራሱ የሆነ ሰላማዊ ሰልፍ ሰላማዊ በሆነ መንገድ እንዲጠናቀቅ የበኩልን ድርሻ እንዲወጣ የላቀ እምነት አለን ካሉ በኋላ በዚህ አጋጣሚ እንዲህ ብለዋል። ትላንትና ሁለት አንድ በጣም አስደንጋጭ ዜና ሰምተናል። በታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ዋና ስራ አስኪያጅ የነበረው ጀግና መሐንድሳችን ኢንጂነር ስመኘው በቀለ ከዛ ዓለም በሞት እንደተለየ ሰምተናል። የትግራይ ህዝብና የትግራይ መንግስት ቅልቅ የሆነ ሀዘን ተሰምቶናል። ቅስም የሚሰብር ዘናም ነው። ይህንን መራራ ሀዘን መግለጽ እንፈልጋለን። ሰላማዊ ሰልፉ እሁድ በመላይ ትግራይ ወረዳና ከተሞች እንደሚካሄድ አቶረዳ ገልጠዋል አለም ፍስሀ ከመቀለ።